ከውጭ ሌላ ሰው መጥቶ ሊረዳን አያስፈልግም ማለት አይደለም፣ ግን ራሳችን ብዙ ነገር ማድረግ እንችላለን እና ሌላው ማየት የፈለግኩት ምን ማድረግ እችላለሁ እኔ ለራሴ ኮሚኒቲ? ለምን ከውጭ ሁሌ ነው ሌላ ከውጭ ኤንጂኦስ ከሚመጣ ለምን ቁጭ ብዬ እየጠብቃለሁ? እኔ ማድረግ የምችለው ነገር የለም ወይ? ወጣት ናት። ከራሷ አልፋ ለሌሎች ለታናናሽ የሀገሯ ልጆች የኑሮ ስኬት የምትተጋ ሩቅ ህልም ያላት ጠንካራ ሴት ተወልዳ ያደገችው በናዝሬት አዳማ አራዳ ተብሎ በሚጠራው ሰፈር ነው። ከመጀመሪያ ደረጃ ትምህርት እስከ 12ኛ ክፍል በቅዱስ ዮሴፍ ትምህርት ቤት የተማረችው አቲ ወርቁ በአዲስ አበባ በሂልኮ የኮምፒውተር ትምህርቷን ለሁለት ዓመት ተከታትላለች። በመቀጠልም በአሜሪካን ሀገር በኮሎምቢያ ዩኒቨርሲቲ ስትማር ትኩረቷን ያደረገችው ዘለቄታ ያለው ልማት ጥናት ላይ ነው። እኔ ተወልጄ ያደግኩት ናዝሬት ነው። ያደግንበት ሰፈር አራዳ ሰፈር ይባላል። እና ይሄ ነው ያየሁት ታድግ እዛ ምንድን ነው ከድህነት ጋር የሚገናኙ የሶሲዮ ኤኮኖሚክ ችግሮችን እያየሁት ነው ያደግኩት። የምችለውን ያህል ነው ህይወቴን ለሌላ ሰው ጥቅም የሚሰጥ ነገር ላይ ባውለው ነው የምፈልገው። ሰው እንዲያከብረኝ አይደለም ወይም ነው ስሜ እንዲታወቅ አይደለም። ያየሁትን ነገር ዝም ብዬ አይኔ ነው። እንደ አውሮፓውያኑ አቆጣጠር በሁለት ሺ አምስት አመተ ምረት በኢትዮጵያ በተደረገ የቁንጅና ውድድር አሸናፊ የሆነችው ሚስ ኢትዮጵያ አቲ ወርቁ ወደ ደቡብ አፍሪካ ሄዶ ከሌሎች ሀገራት ቆነጃጀት ጋር የመስራት እድልም ነበራት። በደቡብ አፍሪካ የሁለት አመት ቆይታ ከሞዴሊንጉ በተጨማሪ ብዙ ነገሮችን እንድመለከትና እንድማር ረድቶኛል ትላለች። ደቡብ አፍሪካውያኖች የጀመሯቸውን ፕሮግራሞች ማየት ጀመርኩኝ። እነዚህ አፍ ስኩል ፕሮግራሞች ናቸው ወይ የጥናት ፕሮግራሞች ናቸው ወይ የኮምፒውተር ትምህርት ቤት ናቸው። በአዳማ ናዝሬት ተወልዳ ባደገችበት ሰፈር አራዳ በአብሮ አደጎቿ ላይ የነበረው የኑሮ ጫና፣ በተለይም በክፍያ አጦት ምክንያት እኩዮቿ ትምህርታቸውን ከዳር ያለማድረሳቸው ያሳስባት ነበር። የበኩሌን ምን ማድረግ አለብኝ ብላ ራሷን መጠየቅ የጀመረችውም በደቡብ አፍሪካ በነበራት ቆይቷ ደቡብ አፍሪካውያኑ እርስ በርስ እንዴት ችግራቸውን እንደሚፈቱ ስትመለከት ነበር። ከዚያ ወደ ኒውዮርክ ከተማ ለትምህርት ተዘጋጀች። ሶፍ አፍሪካን የጀመርኩት የመጣሁበት አመት ነው ግን ማድረግ የቻልኩት ያኔ ሬጅስተር ማድረግ ብቻ ነው፣ ድርጅቱን ከዛን ቢዝነስ ፕላን አዘጋጀንና ቢዝነስ ፕላኑን ከጨረስኩ በኋላ ወደ አምስት መቶ ሺህ ዶላር ያስፈልገዋል የመጀመሪያውን ፕሮጀክት ለመስራት። ከዛ እሱን ሳይምናቁ እንደ ኬታ እኔ እብድ ነኝ እንደ ኬታ አምጥቼ ነው ይህንን ገንዘብ ማገኘው። ይህንማ ማድረግ አልችልም በራሴ ማለት ነው ራሴ ተስፋ ቆር ሳልጀምረው እና ለአንድ ለሁለት አመት ተውኩት በቃ እና ሞዴሊንግን ብቻ መስራት ጀመርኩ። ምክንያቱም የማውቀው ከማውቀው ኢንዱስትሪ ነው ስራዎች ይመጣሉ። ስነፋት ጀመርኩ። ከዛ ግን የሆነ ጊዜ ላይ ይሄንን ትቼው መሄድ እንደማትችል ሲገባኝ ለሰዎች ይሄን አይዲያን መናገር ጀመርኩኝ። ከዛ በኋላ ብዙ ሰዎች ለማገዝ ሀሳቡ ስለነበራቸው ከዛ ነው የጀመረልኝ። ሲድስ ኦፍ አፍሪካ ከአንድ ነጥብ ሶስት ሚሊዮን ዶላር በላይ አሰባስቧል። በአብዛኛው ገንዘብ በቃል የተገባልን ቢሆንም በቅርቡ በእጃችን እንደሚገባና ያሰብነውን ከዳር እንደምናደርስ እርግጠኛ ነኝ ትላለቻት። አሁን አንድ ነጥብ ሶስት ሚሊዮን በፕሌጅ ነው ያለን። ያ ሁሉ ገንዘብ እጃችን ላይ አይደለም ገና፣ ኦቨርታይም እጃችን ላይ ይገባል። ትምህርት ቤት መክፈት ብቻ አይደለም በዝቅተኛ ኑሮ ላሉት ለአካባቢው ነዋሪ ሴቶች በተለይም ለተማሪዎቹ እናቶችና አሳዳጊዎች እንደ ታሰበውም ብዙም ባይሆን አነስተኛ ብድሮችን በመስጠት ራሳቸውን በጥቃቅንና አነስተኛ ስራዎች እንዲደጉሙ በመጣር ላይ ትገኛለች። ከልጆቹ እናቶች እና አሳዳጊዎች ጋር ነው የምንሰራው። ብድር እንሰጣለን ለሴቶቹ። እስካሁን ወደ ሰባ ሴቶች ብድር ሰጥተናል እና በአንድ አመት ውስጥ ነው የሚከፍሉት። በዚህ ብድር ወደ አርባ ሚሊዮን አዲስ ቢዝነሶች ጀምረዋል። አቲ ወርቁ ህልሟ ትልቅ ነው። በዘመኑ ቴክኖሎጂ የታገዘ ትምህርት ቤት በናዝሬት አዳማ መገንባት፣ የተማሪውን ቁጥር ማብዛት፣ ጥራቱን የጠበቀ ትምህርት መስጠት፣ ትምህርት ቤቱንም በሀገር ብቻ ሳይወሰን በአህጉር ደረጃ ማሳደግ፣ በአካባቢው ላሉት ነዋሪዎች የተሻለ የስራ ፈጠራን ማበረታታት እና የስራ እድልን መክፈት የቅርብ ሩቅ እቅዶቿ ናቸው። እስካሁን ያለ ነው ተከራይተን ነው ናዝሬት ውስጥ ትምህርት ቤታችን። ወደ አሁን ወደ መቶ ሀያ ተማሪዎች አሉን። በሁለት አመት ውስጥ ሁለት ነጥብ ሁለት ሚሊዮን ዶላር ለማሰባሰብና ትምህርት ቤት ለመስራት ናዝሬት ውስጥ ትምህርት ቤት ትልቅ ትምህርት ቤት ነው መስራት የምንፈልገው እስከ ስድስት መቶ ተማሪ ሊያስተምር የሚችል ከፕሪኪንደጋደን እስከ አስራ ሁለተኛ ክፍል። በአመት ሀያ ተማሪ ብቻ ነበር መውሰድ የምንችለው። ከዚህ አመት ጀምሮ አርባ ተማሪ መውሰድ ጀምረናል፣ ግን ወደፊት ከአርባ እስከ ስልሳ ተማሪ ነው በአመት መውሰድ የምንፈልገው። ሎንግ ተርም ደግሞ ከናዜት ውጪ ሌሎች ከተማዎች ውስጥ ኢትዮጵያ ውስጥም ከኢትዮጵያ ውጭ ማድረግ የምንፈልገው። ይህንን ፕሮጀክት የአፍሪካ ምርጥ ወጣት ሽልማት ከተሰኘው የሽልማት ድርጅት ባለፈው አመት ለሀገሯ ባደረገችው ታላቅ ስራ ተሸላሚ ሆናለች። አይ ኤ ዋይ ኢ ዘአፍሪካን ዩዝ ኤክሰለንስ አዋርድ ከሀገራቸው ውጪ በተለይም በአሜሪካ የሚኖሩ ወጣት አፍሪካውያንን ለትውልድ ሀገራቸው የሚሰሩትን የተለያየ በጎ ምግባራቸውን ለማበረታታት ሽልማትን በመስጠት ይታወቃል።